በኢትዮጵያ መንግስት ትናንት የታሰሩት የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክና የኦሮሞ ፌዴራሊስት ኮንግረስ መሪው ዶክተር መረራ ጉዲና የተገኙበትን የአውሮፓ ፓርላማ የማኝነት መስሚያ መርሃ ግብር ያዘጋጁትና ግብዣውን የሚያደርጉት የፓርላማው አባል አና ጎሜሽ የአውሮፓ ፓርላማ የዶክተር መረራን እስራት በብርቱ እንዲያወግዝ ጠይቀዋል። ሰሎሞን አባተ ማምሻውን ወደ ብረሰልስ ደውሎ አነጋግሯቸዋል። የማያወላዳ የማይወላውል የማይናወጥ ጫና የአና ጎምሽ ጥሪ ነው። የአውሮፓ ህብረት ፓርላማ አባሏና በኢትዮጵያ ጉዳይ ላይ በመናገርና በመሟገት በፓርላማው ውስጥ ድምፃቸው ተደጋግሞና ጎልቶ የሚሰማው አና ጎምሽ ለአውሮፓ ህብረት የውጭ ጉዳዮችና የደህንነት ፖሊሲ ከፍተኛ ተጠሪና የአውሮፓ ኮሚሽን ምክትል ፕሬዚደንት ዛሬ በጻፉት ደብዳቤ የአውሮፓ ህብረት የማይዋዥቅና ቆፍጣና እርምጃ እንዲወስድ ጠይቀዋል። ዶክተር መረራ ጉዲና በአፋጣኝ እንዲለቀቁ በኢትዮጵያ መንግሥት ላይ የማያወላውል ጫና እንዲያሳድሩና መታሰራቸው በራሱ ኢትዮጵያ ግዴታ የገባችባቸውን የኮቶኑ ስምምነት የሰብዓዊ መብቶች ድንጋጌዎች የጣሰ መሆኑን የኅብረቱ ኮሚሽን ምክትል ፕሬዚደንት ሞጌሪኒ አጢ ነው በብርቱ እንዲያወግዙት አሳስበዋል። ጎምሽ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና የአርበኞች ግንቦት ሰባት መሪ ዶክተር ብርሃኑ ነጋና የሪዮ ኦሊምፒክ የማራቶን የብር ሜዳሊያ አሸናፊው ፈይሳ ሌሊሳ የአውሮፓ ፓርላማ መቀመጫ ወደሆነችው የቤልጅግ ዋና ከተማ ብራስልስ ሄደው በኢትዮጵያ ሁኔታ ላይ እማኝነታቸውን እንዲሰጡ የጋበዙ መድረኩንም ያዘጋጁት አና ጎምሽ የዶክተር መረራ መታሰር ቢያስደነግጠኝም አልገረመኝም ብለዋል። ኢ አም ሾክት በአንፎርቹንት ነት ሰፕራይዝ በጣም ደንግጫለሁ። የኢትዮጵያ መንግስት አጸያፊ በሆነው የመብት አፈናው እና ጭቆናው ስለሚታወቅ ግን አልደነቀኝም። ኢትዮጵያ ውስጥ የሚካሄደውን የመብት አፈናና ካለፈው አመት ታህሳስ ወር ጀምሮ በኦሮሚያ ክልል እየተባባሰ የመጣውን ከዚያም ወደ አማራ ክልል የተቀጣጠለውን ህዝባዊ ተቃውሞ እንዲሁም በመቶዎች የሚቆጠሩ ህይወታቸው ያጡበትን እጅግ የሚያሳዝነውን የኢረቻን እልቂት ተከትሎ ለአውሮፓ ፓርላማ የእማኝነት ቃል እንዲሰጡ የጠራው እኔ ነኝ። መረራ መጥተው የምስክርነት ቃላቸውን መስጠታቸው ቆራጥነታቸውን ነው የሚያሳየው። ዶክተር መረራ ጉዲና ባለፉት ሀያ አምስት ዓመታት ሙሉ ለሀገራቸው ያላቸውን ፍቅር በሚገልጽ ሁኔታ በሀገራቸው ውስጥም ከሀገራቸው ውጭም ድምፃቸውን በማሰማት ከአሁኑ የአውሮፓ ኅብረት የእማኝነት መስሚያ መድረክ በፊትም የታወቁ ሀገራቸው ውስጥ ያለውን የሰብአዊ መብቶች ሁኔታ በመንቀስና በመንቀፍ የሚተቹ መሆናቸውን አና ጎምሽ አስታውሰው። ዶክተር ምረራ ዛሬ መታሰራቸው ግን መንግስቱ አለበት ያሏቸውን የውስጥ ችግሮች የሚያሳዩ ናቸው ብለዋል። ኢንሴኪሪቲ ዲቪዥን ይህ ስርዓት የሚያመለክተው በኢትዮጵያ መንግስት ባለሥልጣናት መካከል ክፍፍል መኖሩን በእራስ መተማመን ያለመኖሩን ነው። ይህ ብቻ ነው አሳቢነትና አስተዋይነት የጎደለውን ይህን በኢትዮጵያ ሕዝብ በተለይም በኦሮሞ ሕዝብ የሚወደድና የሚደነቅ መሪን የማሰር እርምጃ የሚገልጸው። እርምጃው ተጨማሪ ያለመረጋጋት እንደሚፈጥርም ይገመታል። ኢትዮጵያ የአውሮፓ ህብረትን ድጋፍ በማግኘት በአፍሪካ አቻ የላትም ብለዋል ጎምሽ። በዚሁ በዛሬው ለኮሚሽኑ ከፍተኛ ተጠሪ ለፌዴሪካ ሞገሪኒ በጻፉት ደብዳቤ በብራስልስ የእማኝነት መድረክ ላይ የተገኙት ዶክተር መረራ የኮሚሽኑን ፕሬዚደንት ሹልትን ካቢኔ አባላትና የውጭ እንቅስቃሴዎች አገልግሎቱንም ማግኘታቸውን ጠቁመዋል። ለመሆኑ የማይታጠፍና ቆፍጣናጭ አና ሲሉ አና ጎምሽ ምን ማለታቸው ነው? ምክንያቱም የአውሮፓ ህብረት በኢትዮጵያ ላይ የተለሳለሰ አቋም ነው የሚያሳየው። ከፍተኛ ተጠሪዋ ፍሬድሪካ ሞገሪኒ ብቻ በእርግጠኝነት ከኔ አቋም ጋር የሚመሳሰል ዝርዝር ደብዳቤ መጻፋቸውን ገልጸውልኛል። የኢትዮጵያ መንግስት ሚስስ ሞገሪኒ ና የአውሮፓ መንግስታት ያላቸውን አቋም እንዲያውቅ ማድረጉ ብቻ በቂ አይደለም። አውቃለሁ ምስስ ሙገሪኒ ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር በስልክ በተነጋገሩ ጊዜም ይህን ገልጸዋል። ሆኖም ቁም ነገሩ የእርስ በርስ አቋምን ስለመገላለጽ አይደለም። የኢትዮጵያ ሕዝብም የአውሮፓ ህብረት ያለውን አቋም እንዲረዳ ማድረግ ነው። ምክንያቱም የኢትዮጵያ መንግስት ለህዝቡ ሚስስ ሙገሪኒ የተናገሩትን መልሶ እንደማይናገር እናውቃለን። በደብዳቤያቸው ግድያዎች፣ በተለይ የኢረቻ በዓል ግድያዎች በገለልተኛ ወገን እንዲጣሩ ለኢትዮጵያ መንግስት ያሳለፍነውን መልእክት አብራርተዋል። የፖለቲካ ተጠያቂነትንም አስመልክቶ በዝርዝር በደብዳቤው ተካቷል። የአውሮፓ ህብረት ግልጽ መልእክት ለማስተላለፍ ብዙ መንገዶች አሉት ያሉት ጎምሽ ፌዴሪካ ሞጌሪኒ በኢትዮጵያ ጉዳዮች ላይ የእርሳቸውን ሐሳብ እንደሚጋሩ ከሁለት ቀናት በፊት በጻፉላቸው ደብዳቤ እንዳረጋገጡላቸው አመልክተዋል። የኢትዮጵያ ባለሥልጣናት ዶክተር መረራ ጉዲናን በቁጥጥር ስር ያዋሉት የአስቸኳይ ጊዜ አዋጁን አንቀጽ ሁለት መተላለፋቸውን በመጥቀስና ከሽብር ድርጅት ጋር ግንኙነት ፈጥረዋል በሚል መሆኑን በመንግሥቱ የሚወጡ መገናኛ ♪ بزهان <applause>